ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ነሐሴ 15 208 ዓ ምት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጎንደር ላይ በመንግሥት እጅ የሚገኙት ከወልቃይት የአማራ ማንነት ጥያቄ ኮሚቴ መሪዎች አንዱ ኮሎኔል ደመቀ ዘውዴ ከትናንት በስቲያ አርብ ለሁለተኛ ጊዜ ፍርድ ቤት ሳይቀርቡ ቀርተዋል። እንግዲህ ኮሄ የለመቀ ሆነ ኮሚቴው አብረን የምንሰራው አሁን የዝግኝቱ የምሰራ ግን ቁጭ ብለን ትናንትና አብረን አውርተናል። የተፈለገ መስዋዕትነት ቢከፈልም ትግሉ ይቀጥላል። አደራ ያሉኝ ግን ሁለት ነገሮች አደራ ብለውኛል። አንደኛ አቶ ተሻገር ወልደ ሚካኤልን አነጋግረናል። ይሄ ጉዳይ በፍርድ ቤቶች የተያዘ ነው። በእኛ በኩል የምናውቀው ማንኛውም በሕግ የተጠረጠረ አካል እና የተፈለገ በሕግ ጥላ ስር የዋለ አካል ፍርድ ቤቶች በአሰራራቸው እና በደንባቸው በሕጉ መሰረት እንደሚይዙትና ና ህገ መንግስታዊ አካሄዱን ህጋዊ አካሄዱን ጠብቆ እንደሚሄድ ነው የምናውቀው። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ናቸው። ይመለሳሉ ን በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሀሳቡን ወይም ሀሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ የኢትዮጵያ ቢሮ ዳይሬክተር ሌስሊ ሪድ ናቸው። ከትናንት በስቲያ አዲስ አበባ ላይ ከተናገሩት የተቀነጨበ ነው። እንመለስባቸዋለን። የምሽቱ ፕሮግራም አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሰሎሞን አባተ እስከ ምሽቱ አራት ሰዓት እናስተናግዳችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍሳሐይ ታሰማናለች። በማዕከላዊ ሶማሊያ የፑንትላንድ ራስ ገዝ ክልል ከተማ ጋልካዩ ነዋሪዎችና ባለሥልጣኖች ዛሬ ሁለት ፍንዳታዎች የከንቲባውና የሌሎች ባለሥልጣኖች ጽፈት ቤቶች ያሉበትን የመንግሥት ሕንፃ ኢላማ ማድረጋቸውን ገልጸዋል። ሕንፃው ሰው በሚበዛበት ገበያ አካባቢ ይገኛል። የአካባቢ ምንጮች እንደሚሉት ቢያንስ ሀያ ሰዎች ተገድለው በርካታ ሌሎች ደግሞ ቆስለዋል። የፑንትላንድ ባለሥልጣኖችም ከሀያ በላይ ሰዎች እንደተገደሉ አረጋግጠዋል። አልሸባብ ለጥቃቱ ኃላፊነት ወስዷል። የመጀመሪያው ፍንዳታ የደረሰው አጥፍቶ ጠፊ መኪናውን ከሕንፃው ጋር ካጋጨ በኋላ እንደሆነ አብዱላሂ ዳሄር የተባሉ የአይን ምስክር ጠቁመዋል። የምድን ሰራተኞች በቦታው ሲደርሱ ደግሞ ከአካባቢው ብዙም በማይርቅ ቦታ ላይ ሌላ ፍንዳታ ተሰማ። የአካባቢ ምንጮች እንደሚሉት የፑንትላንድ ክልላዊ ሚኒስትሮችን ያጀበ ካሚዮን ከህንፃው እንደወጣ ነው የመጀመሪያው ፍንዳታ የተሰማው ይሁንና ኢላማው ካሚዮኑ ይሁን አይሁን አልታወቀም የከተማይቱ መማከርትም በህንፃው የመሰብሰብ እቅድ ነበራቸው ሆኖም ከፍንዳታው በፊት ወደ ሌላ ቦታ ተለወጠ ይላሉ ምንጮች የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ናይጀሪያ እና ሳውዲ አረቢያ ከማምራታቸው በፊት በአጎራባች ሀገሮች ስላለው የአሸባሪነት ሁኔታ ለመነጋገር ነገ ሰኞ ኬንያ ይገባሉ ተብሎ ይጠበቃል። ኬሪ በመጀመሪያ የኬንያው ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው በደቡብ ሱዳን ስለሚታየው ግጭትና ሶማሊያ ውስጥ ስለቀጠለው ግጭት ይወያያሉ። ከዚያም ናይጀሪያ ተጉዘው በሀገሪቱ እየከፋ ስለሄደው የኢኮኖሚ ሁኔታና ስለ ሙስና እንዲሁም ቦኮ ሀራም የተባለው ጽንፈኛ ቡድን ስለሚደቅነው አደጋ ከፕሬዚዳንት ሙሐመዱ ባህሪ ጋር ይነጋገራሉ። ከሁለት ዓመታት በፊት ወደ ሶስት መቶ የሚጠጉ ሴት ተማሪዎችን ከቺቦክ ጠልፎ የወሰደው ቦኮ ሐራም በናይጀሪያ መንግሥት ላይ ውጊያ ከጀመረበት ሰባት ዓመታት ወዲህ ሀያ ሺህ የሚሆኑ ሰዎች አልቀዋል። የኢኮኖሚና የሰላም ተቋም ባለፈው ዓመት ባወጣው ሀዝ መሠረት ቦኮ ሐራም ከሁለት ዓመታት በፊት በፈጸመው የግድያ ተግባሩ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን አልፎ ሄዷል። ጆን ኬሪ በመጪዎቹ ሮብና ሐሙስ ሳውዲ አረቢያ ገብተው ከፋርስ ባህረ ሰላጤ ብሔራዊ መሪዎች፣ ከብሪታንያቻቸውና በየመን ካሉት የዩናይትድ ስቴትስ ልዑክ ጋር ስለ የመን ጉዳይ ይነጋገራሉ። የቱርክ ፕሬዚደንት ሬሴፕ ታይፕ ኤርዶጋን ባለፈው ቅዳሜ ጋዚያንተ በተባለችው ከተማ በሰርግ ስነ ስርዓት ላይ ለተፈጸመው ጥቃት ተጠያቂው እስላማዊ መንግስት ነኝ የሚለው ቡድን ነው ብለዋል። በጥቃቱ ቢያንስ 50 ሰዎች ተገድለዋል። ሰርጉ የተካሄደው በሶሪያ ድንበር በምትገኝ ከተማ ኩርዶች በሚኖሩበት ክፍል በመሆኑ በርካታ ኩርዶች እንደነበሩበት ተገልጿል። አጥፍቶ ጠፊው ከ12 እስከ 14 ዕድሜ ክልል ነበር ተብለዋል። በቱርክ ሚዲያ የወጣ የኦርዶጋን መግለጫ እስላማዊ መንግስት ነኝ ከሚለውና ከሌሎቹ የኩርድ አማጽያን እንዲሁም ዩናይትድ ስቴትስ የሚገኙት ኢማም ፌቱላ ጉለን ተከታዮች መካከል ልዩነት የለም ብለዋል። ፌቱላ ጉለን ባለፈው ወር ለተሞከረው መፈንቅለ መንግስት ተጠያቂ ናቸው ይላሉ የቱርክ መንግስት፣ የቱርክ ባለስልጣኖች። የዋይት ሀውስ ቤተ መንግስት ያወጣው መግለጫ ይህን አረመኔያዊ ተግባር የፈጸሙት ሰዎች የሰርግ ስነ ስርዓት የፈሪ ኢላማ አድርጓል ሲል አውግዞታል። መግለጫው አያይዞ ምክትል ፕሬዚዳንት ባይደን የአሸባሪነትን መቅሰፍት ለመዋጋት የኔቶ ማለት የሰሜን አትላንቲክ አልኪዳን አገሮች ድርጅት ተባባሪ ከሆነችው አጋር ሀገር ቱርክ ጋር ለመስራት ያለንን ቁርጠኛነት ለማረጋገጥ በመጪው ሮብ አንካራ ይሄዳሉ ይላል። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ከዲሞክራቷ ተወዳዳሪ ሂለሪ ክሊንተን እየተቀደሙ ባሉበት በአሁኑ ወቅት የአፍሪካውያን አሜሪካውያንና የሂስፓኒክ ድጋፍ ለማግኘት አዲስ ዘዴ ጀምረዋል። ትራምፕ ትላንት በቨርጂኒያ ክፍለ ግዛት ሆነው ነጮች ለበዙባቸው ደጋፊዎች ባደረጉት ንግግር የአፍሪካውያን አሜሪካውያን ድምፅን ለማግኘት መጣር ረገድ ሪፑብሊካውያን ከበፊቱ የተሻለ ጥረት ማድረግ ይገባቸዋል ያደርጋሉን ብለዋል። የሪፑብሊካዊን ፓርቲን ከመጀመሪያው ሪፑብሊካዊ ፕሬዚደንት ኤብርሃም ሊንከን ታሪክ ጋር አያይዘውታል። ሊንከን በ8 ዓ ም አጋማሽ ላይ በባርነት ተይዘው የነበሩት ጥቁሮች ነጻ እንዲወጡ አዘዋል። ፓርቲያችን እንደገና የአፍሪካውያን አሜሪካውን ድምፅ ቤት እንዲሆን እፈልጋለሁ ብለዋል ትራምፕ። አድማጮች የዛሬው ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ነሐሴ 15 2008 ዓ ም ምሽት ፕሮግራም ነው። በኢትዮጵያ ጉዳይ ስጋት አዘል ውይይት ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም። የዲሞክራቲክ ተቋሞች እንደዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአደግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው ኢህአደግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል። ከህዝብ ቀርቦለታል፣ ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘለዓለም ኢህአዴግ እየጠየቁ መኖር ከሞኝነት የሚያስቆጥር ይመስለኛል። አራት ሰዎች አስተያየቶቻቸውን ያንሸራሸሩበት ውይይት አለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዘገባ ልውሰዳችሁ። ከትናንት በስተያ አርብ፣ ነሐሴ 13 2008 ዓ.ም ችሎት ፊት ይቀርባሉ ተብለው ሲጠበቁ የነበሩት ከወልቃይት ህዝብ የአማራ ማንነት ጥያቄ አቅራቢ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ ለሁለተኛ ጊዜ ሳይቀርቡ ቀርተዋል። በዕለቱ ፖሊስ ተከሳሹን ያላቀረበበትን ምክንያት ለማግኘት ስንደዋውል ነበር። ምንም እንኳ ዜናው ተቀንጭቦ የተነገረ ቢሆንም ከተለያዩ ወገኖች ያገኘናቸውን ምላሾች ዛሬ በመጠኑ እናሰማችሁ። የኮሚቴው ዋና ጸሐፊና የሕዝብ ግንኙነት ኃላፊ አቶ ተሻገር ወልደ ሚካኤል ላቀው ተሰማ እንዲህ ነው ራሳቸውን የሚጠሩት። ኮሎኔል ደመቀን የታሰሩበት ሄደው እንዳዩአቸውና እንደጠየቋቸው እንዳነጋገሯቸውም ገልጸውልኛል። ስለ ሌሎቹም የኮሚቴው መሪዎች ሁኔታ አንስተናል። እንግዲህ ኮሎኔል ደመቀን በተመለከተ በተለያዩ ሕብረቶች የተለያዩ የሚነሱ ነገሮች አሉ። ምንድን ናቸው? እንደኛ እንደ ወልቃይት ጠገዴ የአማራ ብሔር ኮሚቴዎች ወይም ደግሞ የእኛ ማህበረሰብ ጉዳዩን ከማንም በላይ ምንም እንኳ ከኢትዮጵያውያን ወንድሞቻችን ከአማራ ሕዝብ ጋር አብረን ብንከታተለውም እኛ ደግሞ የጉዳዩ የችግሩ ተጋፋጅ ስለሆነ በበለጠ በጥብቅ ነው የምንከታተለው። ከትናንትና ወዲያ ከማህበረሰቡ የሆነ ኢንፎርሜሽን ነበረ ወደ ሶስት ሰዓት አካባቢ ምን የሚል በጎንደር ከተማ በርከት ያሉ የመከላከያ ሰራዊቶች ስለታዩ፣ በተለይ በቅጽል ስሙ አጋዚ እየተባለ የሚጠላው ሰራዊት በፒያሳ አካባቢ ስለታየ ማህበረሰቡ ከሶስት ሰዓት ጀምሮ ስልክ ተደውሎልናል፣ ጥንቃቄ የምታደርጉ የሚል ከመቼ ሶስት ሰዓት? ትናንትና ወዲያ ማለት ነው። ዛሬ አርብ ነው እንግዲህ ሮብ ማታ ማለት ነው። ማን ነው ደዋዩ? ማንኛው ማህበረሰቡ ሁሉ ሰው የራሱ ጉዳይ ስለሆነ ይከታተላል። እንግዲህ ስነ መጥቀት ያስፈልግ ለጥቆማ ማለት ነው የሚነግሯቸው የሚደውሉላቸው። እሺ፣ ከዛ በኋላ እኛ ተነሳን ጠዋት። እኔ እንዲያውም እግዲህ የመንግስት ሰራተኛ ነኝ ስራ ገብቼ ከዛ በኋላ አስፈግጄ ወደ ሀያ ምን ሆኑ ወጣቶች፣ የእኛ ልጆች ወልቃይት፣ የወልቃይት ልጆች ተገደ ወልቃይት ያኗቸው ልጆች ስመን ኮሎኔሉን በአግባቡ ሂደን ጠይቀናቸዋል እና በቦታው የነበረው አካባቢው በጣም ሰላም ደስ የሚል ትጊ በተለይ ማመስገን ፈልገው የማረሚያ ቤት ቃዎች በጣም ኮሎኔሉን በጥንቃቄ do <missar> <missar> ውስጥ በእድሜ ወይም ትንሽ ገፋ ያልኩ ስለሆነ ብዙም ስፔሻ በስራ ባህር ስለሚያውቁኝ በእኔ ላይ ሰሱኑ አላደረጉም። ግን በወጣቶቹ ላይ በተለይ እያንዳንዷን እያንዳንዷን መሳሪያ ነበራቸውም ፍቃድ ያለው መሳሪያ ያላቸው ወጣቶች ነበሩ። ተፈትሸው እያንዳንዷን ተበጠረን ነው የገባ ነው ለኮኛ ደህንነት ሲባል ማለት ነው። ከገባም በኋላ ልዩ የሆነ ቦታ ላይ ነው ተቀምጦ ያገኘናቸው፣ ጠይቀናቸው በጥሩ ሁኔታ ተለያየተናል። አስራ ሶስት ቀጠሎም ዘነበረ ነበረ እኔ አልሄድኩም ከቦታው ግን ሰውካይቻሉ ከኮሚቴው ሰውካይ ያለው ግን የጎንደር ወጣቶች ጉዳዩ የራሳችን ነው ብለው ስለሚይዙ እስከ ፒያሳ አካባቢ ተዘግቶ ሁኔሩ ፍርድ ይቀርባሉ ተብሎ ህዝቡ ወጣቱ ወጥቶ ነው የነበረው። በቁጥር ለማስ ለማቅረብም አይቻልም። ምክንያቱም በከተማዋ ላይ ከበርከት ያለ የልዩ ሀይል እና የመከላከያ ሰራዊት እኔ ያየኋቸው ራሱ ወደ አራት የሚሆኑ ፓትሮሎች ከባድ መሳሪያ ጭነው ሲዘዋወሩ ነበሩ። ህዝቡ ግን እንዲያው እንደ ዝንብም አላያቸውም። ህዝቡ ምክንያቱም የሚያ ዜጎች ስለሆኑ ብዙም ጥርጣሪ ያልነበረውም ህዝቡ ያው ሲዞሩ ነበሩ። ግን እነዛ ወጣቶች ኮኔሪ ስለሚቀርቡ በነቂስ ስለወጡ ቦታው ስለተዘጋ በዛሬው ቀንም ወደ ፍርድ ቤት ማቅረብ አልተቻለም። እንግዲህ ለተኛት ኮሚቴዎች የቀረበልኝ ምንድን ነው ለሀያ አራት ተቀጥረዋል ለነሐሴ ሀያ አራት ነሐሴ ሀያ አራት ይህኔ ያለው ሌላው ከዚህ ግን አብሬ እንዳው እንዳጋጣሚ ሆኖ የምነግርህ በአካባቢያችን እኛ በአማራ ብሔርተኝነት ብለን ወይ ደግሞ እኛ የነበረው በባህላችንም ስራችንም በሁሉም ስሜታችንም ያው የአማራ ህዝብ ነን ከአማራ ጋር ነው የነበርነው፣ አማራንን የሚል አመለካከታችን የነበረው ማንነታችን ይመለስልን ብለን በመጠየቃችን በሶስቱ ወረዳዎቻችን በተለይ ቀፍታ ሁመራ ላይ ወልቃይት ላይ ጸገዴ ላይ ከፍተኛ የሆነ የትግራይ ልዩ ኃይል አስፍረው ህዝቡን መውጫ ማግቢያ ነው ያሳጡት። አንድ ሰው ወደ ሽንትቤት ከደራሱ ሁለት ልዩ ኃይል ነው የሚያብሮ የሚከተሉ የክልሉ ማለት ነው ጋር የክልሉ ልዩ ኃይል የክልል ትግራይ ልዩ ኃይል በከፍተኛ በጥበቃ የኛን አካባቢ ህዝብ በከፍተኛ በአፍና የሚገኝ ይሄ እንዳለ ሆነ ደግሞ ጋዜጠኛ ብሎ ፈረንጅ ያለበት አፍሬሽ የሚባል ድረገጽ ያላቸው እንግዲህ የእነሱ ደጋፊ ሊሆኑ ይችላሉ። ዛሬ ወልቃይት ላይ አድረምስ ወይም ኦፋርግስ ማርያም ላይ ከተማዋ ላይ በጌንቶ የእኛ ወጣቶች የራሳቸው የተደራጁ ወጣቶች ይችላሉ ትልልቅ ሽማግሌዎቹን አቅርበው የወልቃይትን ምን እንደሆነ አመጣጡን ባህሉ ምን እንደሆነ ትላልቅ ሽማግሌዎች አስረድተዋል። ከዛ ካስረዱ በኋላ ግን እነሱ በብልጣብልጥነት ሴሩን ከይረው ወደ ሳሲዘው ወደ ቆራሪች የሚባል ማይገባ የሚባል ወደ ደውላንድ የሆነ የገዳሙ አካባቢ ያሰፍሩበት ቦታ ላ ወደዛ ነው የወሰዷቸው ሰዎች። ለምን እዛ አካባቢ በሬሴት ምመት የመጡ እንግዲህ የተለያዩ ሰዎች አራት መቶ ይላሉ ሰባት መቶ ይላሉ፣ በተለያየ በቃፍታ ሑመራ በወልቃይት በጠገዴ ያሰፍሯቸው ተፈራጣይ ስላላቸው እነሱን እኛ ትገኝ ለማሰኘት ይዘዋቸው ሄደዋል የሚል መረጃ ደርሶኛል ይሄ በጣም ነውር ነው። ትናንትና በአደባባይ ጋንሻ ላይ ወልቃይት ላይ በመኪና እያጓጓዙ እኛ ትግራይ ነን እያሉ የትግራይ ተወላጆች ሲሉ ነበር። እኛ በትግነታቸው እናከብራቸዋለን፣ ግን ወልቃይትን መተካት አይችሉም። ባለፈውም ከወደሳ በፊት ወልቃይት ላይ ሰላማዊ ሰልፍ ለማድረግ ተሞክሮ ከእንግዲህ ይበቃችኋል። ባለፈው በበጋው እኛ ወልቃይት ነን እያላችሁ ስማች ስታነሱ ነበረ። እንግዲህ ወልቃይትን እናንተ መተከታት ይበቃችኋል ብለዋችሁ ነው ሰላማዊ ሰልፍ ተቋረጡ። የኮሎኔል ደመቀ የጤንነታቸው ሁኔታ መንፈሳቸው ምን ይመስላል? አግኝታችኋቸው ነበረ? እና እንግዲህ ኮሎኔል ደመቀ Let's give በተከበረው የአማራ ሕዝብ በተለይ አርማቸው የሆና የበገዴ የበለሳ ሕዝብ ያው ታውቀዋል። የአፋኝ ቡድን በችምብል ለብሶ ፌዴራል የአሸባሪ ና ግብረሀል የሚባል የውሸት ችምብል ለብሶ ወደ አምሳ ሰው አሰማርተው ሊያፍኑ መጥተው የተወሰኑ እንደኔ ያሉ ሲሄዶችን አራት ሰው አፍነው ኮኔሌ ለማፈን ሲሄዱ አልተሳካላቸውም። ከዛ በኋላ ኮኔሌሉ አሁን ያሉበት ደረጃ በጣም በክብር ነው። ምክንያቱም ሕዝብ ነው ያስረከባቸው። ሕዝቡ በእጅ ይዞ በከንቲ ሆነ ያስረከበ። በአጋጣሚ ከንቲዋ በአሁኑ ሰዓት በአካባቢ የለም እየተባሉ ይታማል። የህዝብ አገራ መወጣት ያለባቸው ብዬ ምናለ እስከ መጨረሻ ለምንድ ነው በአካባቢ የሌሉት? እኔም ራሴ ላገኛቸው ብዙ ጊዜ በተደጋጋሚ ደውዬ አላገኛቸውም። ያው የፖለቲካ ጉዳይ አይታወቅም። እኔ በፖለቲካ እንትንን አገብቼ ጣልቃ ገብቼ አልናገርም። ግን በቃል በጋቡት የህዝሙ ቃል መመለስ ስላልቻሉ ካለቆቻቸውም የሚደረግባቸው ስታና ማሳራት እንግዲህ በተለያየ መንገድ እንግዲህ እነሱ ጸባያቸው ታውቃቸዋለህ። የሚፈልጉ ሰው ካልፈለጉት ራሳቸው አባል ጀምሮ ነባር የህዋት አባሎች ያው በውጭ በአውሮፓ በአሜሪካውን ሆኖ የሚጫወቱ ኮሎኔል ደመቀን አነጋግራችኋቸው ነበር? እናንተ በግል አግኝታችሁ? አዎ፣ ኮሎኔል እኔ ቤተሰብ ነኝ አብሬ እኔ ጸሐፊ ስለሆንኩ ከሆነ ጸሐፊ የኮሚቴው አብሬ የምንሰራው አሁን የዝግኝቱ የምሰራ ነኝ። ቁጭ ብለን ትናንትና አብረን አውርተናል። ምን ተባባላችሁ? የተፈለገ መስዋዕትነት ቢከፈልም ትግሉ ይቀጥላል። አደራ ያሉኝ ግን ሁለት ነገሮች አደራ ብለውኛል። አንደኛ ዘርን መሰረት ያደረገና ንብረትን ያደረገ ዘመቻ ይሄ የኛ መነሻችን አይደለም። እኛ የተነሳ ነው ማንነታችን እንዲከበርልን ነው የጠየቅነው። ህገ መንግስቱ መስርተን ነው በሰላማዊ መንገድ ነው። አሁን የሚካሄድ ያሉት ጽንፍ የያዙ ነገሮች፣ ቤት መስበር፣ ዘር መሰረት አድርጎ ሰዎች መምታት፣ ይሄ ራሱ የገዢ ፓርቲ አደራጅቶ የሚያደርገው ተንኮል ነው። ይህንን ልታገሉ ይገባችኋል። አንደኛ ይሄ ነው። በሁለተኛ ደረጃ የተጀመረው ትግል ለአንዲት ደቂቃ ብትሆን መቆም የለበትም። ቀጥሉ። በተለይ አንተ አደራ አለብህ ኮሽን ባክግራውንድ ከእድሜ አካባቢ ከሚያውቁት አደራ አለብህ። ይህን እንድትወጣ ብለው ለእኔ አደራ ሰጥተዋል። ከዛ በተረፈ የጤንነታቸው ሁኔታ መንፈሳቸው እንዴት ነው? ኮሎኔል ደመቀ በጣም በጣም በጣም በኩሩ መንፈስ። ምክንያቱም ከመጀመሪያም ኮኮኔሌሎ ሲታገሉ ያውቁታል። በሄዱባቸው የጦር ሜዳዎች ውጭ ሂደውም ባደረጉ ተጋሎ ሀገር ውስጥም ጥሮታ ወጥተው ሲመለሱ እኔ ይገርምሃል። ጥሮታ ወጥተው እኮ ተመልሰው በክራቤት ነው የሚኖሩት። ምንም አይነት እንደሌላው ኮራፕሽን የሆኑ አይደሉም። በቅን ፈላጊ ይመረዱ ዝና ፈላጊ ይመረዱ። በቃ በእነሱ በኢትዮጵያዊነት የሚያምኑ ናቸው። አሁንም እንደውም ይገርማል። እኔ መልካቸው ደህና ሆኖ ነው ያገኙት፣ መንፈሳቸው ጥሩ ሆኖ ነው ያገኙት። ሌሎቹስ የታሰሩት የወልቃይት ኮሚቴ አባላት በምን ሁኔታ ላይ ነው የሚገኙት? እንግዲህ የታሰሩት እኛ ቤተሰቦቻቸውን የሚመለከታቸው በተለይ አቶ አታላይ ዛቴን ሚስቱን፣ አቶ ጌታቸው አደመን ልጁን እና አቶ አለነሻማ ሻማ ና አቶ መብራቱ ጌታውን የሚባሉ ናቸው። አራት ናቸው። ከአዲስ አበባ አዲሱ ቀረበ የሚባል አንድ ወጣት ልጅ ሚስቱ ባለቤቱ ያለችው ወጥ አዲስ ታፍኖ ብናል። አቶ ነጋ ባንቾን የሚባሉም ከአዲስ አበባ ታፍነዋል። ቤተሰቦችን ልከን በአረዳ ቅድመ መሰረት የተሻለ ሁኔታ ነው ያለው። ምንም አይነት ህይወታቸው አት ድብደባ ምናም አደረሰባቸው ያሏቸው በእድሜም ጋር ያፈቅድልኝ እነሱ የተናገሩ የሰጡት ቃል ነው። ቤተሰቦቻቸውን በተግባር አይተዋቸው ተመልሰዋል። እና በአሁኑ ሰዓት ወደ ሶስት ጊዜ ወደ ፍርድ ቤት እንደቀረቡ ሰምተናል። ግን የቀረበባቸው ኤክስቻርጅ የለም። ያው እንደተለመደው የፎርጅድ የሆነ ልክ ከአሸባሪዎች ጋር ግኘት እንዳላቸው አስመስሎ የማቅረብ ይሄ የተለመደ ዘፈናቸውን ይቀጥሉበታል። እኛ ደግሞ ምንለው ከማንም በላይ ከአብያ ወይ ደግሞ ኤርትራ መንግስት፣ የሚቀርበው ለትግራዮች ባይ አባይ ስፋቱ ለእነ ስብሀት ነጋ፣ አባይ ጸሐዬ ለእነ አባይ ወሉ ይቀርባሉ ብለን ነው የምንነግረው። በደንበር ለእኛ ኤርትራ ለእኛ አትርቅም። ሞራ የሆነ ሰባት ኪሎ ሜትር ናት። ማጅ ስበራ አካባቢ ስለተማርኩ፣ ሞራ ስለተማርኩ ከማንም በላይ አሸባሪ ከሆኑ

ወይም ነው ነው የነበረው። ተሻገር ላከው ተሰማ ነው በጣም አመሰግናለሁ አቶ ተሻገር። እኔም አመሰግናለሁ። በሌላ በኩል ደግሞ ጎንደር ውስጥ ባለፉት ሳምንታት የተቀጣጠለውና እስካሁንም ውጥረት አንግሶ ያለውን ሁኔታ ለመፍታት መንግስትም ጥረት እያደረገና ልኡካኑን እየላከ ከሰው ከሽማግሌዎችም ጋር እየተነጋገረ መሆኑን ራሱም ሲያሳውቅ ቆይቷል። ከሳምንት በፊት ወደ ጎንደር ሄደው የነበሩ የኢህአደግ አንጋፋ መሪዎችና የመንግስቱን ባለሥልጣናት ሆነው ለብዙ ዓመታት ያገለገሉ የክልሉ ተወላጆች መፍትሄ እንደሚፈልጉ ቃል ገብተው እንደነበረ ከትናንት በስተያ አርብ ከከተማው ያነጋገርኳቸው ነዋሪዎች ጠቁመዋል። የአንዱን ሀሳብ እንሆ መልካም እንግዲህ፣ ዛሬ ምን ሆነ መሰለህ? በቀደም ሲል አቶ በረከት ስምኦንና አዲሱ ለገሰ ሰባት ቀን ስጡን፣ የታሰሩት ሁሉ ይፈታሉ፣ ጥያቄያችሁን በጥያቃችሁ መሰረት ይፈታል የሚል በገቡት ቃል መሰረት ዛሬ ነበር ሰባተኛ ቀኑ። ለሀገር ሽማግሌዎች ነው የገቡት። አዎ፣ ለሀገር ሽማግሌዎች የገቡት ቃል ማለት ነው። እሺ፣ እንግዲህ እስከዚህ ጭጥበት ድረስ ቃላቸው አልጠበቁም፣ እና ያም ከመሆን አልፎ ኮሎኔል ደመቀ ዘውዱ ወደ ቀጠሮ ይቀርባሉ ተብሎ ነበረ። ወደ ቀጠሮ አልቀረቡም። ህዝቡም ወጥቶ ነበረ፣ ግን አካባቢው ከህዝቡ በላይ የሆነ የመከላከያ ሰራዊት አካላት ቦታውን ስለከበቡት ወደ ፍርድ ቤቱ እንትን ማለት አልቻለም። በተጨማሪ ፍርድ ቤቱ ለሀያ አራት ቀጠሮ ሰጥቶ እኔ ባለው ሁኔታ ፖሊስ ሊያቀርቡ አልቻለም። ፖሊሶች አሁን ባለው የህዝቡ እንትን ማቅረብ አንችልም በሚል ባቀረቡት መሰረት ነው ለሀያ አራት የቀረበው፣ ለነሐሴ ሀያ አራት አስራ አንድ ቀን ፖሊሶቹ ራሱ ፖሊሶቹ ራሱ በተዘዋዋሪ ችሎት ባለበት ደረጃ ቦታ መጥተውን እንትን የበሉት እንጂ እኛ ኃላፊነት ወስደን ማቅረብ አንችልም የሚል እንትን እንዳቀረቡ ነው። እና በዚህ ምክንያት ነው ቀጠሮ እንደተራዘመ የሰማሁት። ችሎቱ እዛ ኮሎኔል ደ በቃ ያሉበት እስር ቤት ድረስ ሄዶ እንዲሰየም ነው የጠየቀው። ፖሊስ ማለት ነው? አዎ አሁን ተዘዋዋሪ ችሎት የሚባል ነገር አለ። ሰውየው መቅረብ ካልቻለ ባለበት ቦታ ድረስ ሄዶ የመሰየም እንትን አለው እና ያ ያ ይደረግ። ካልሆነ አሁን ባለው ትኩሳት፣ አሁን ባለው ሁኔታ ኮሎኔሉን ኃላፊነት ወስጄ ማቅረብ አልችልም። ምን ማለት ነው? ማለቱማ እንግዲህ የህዝቡ ስሜት አለ። ይለቀቅልን አይነት ስሜት፣ እሱ ንጹህ ሰው ነው በአልሞት ባይ ተጋዳይነት ያደረገው እንትን እንጂ ፈጽሞ ወንጀል የለም የሚል የህዝቡ እንትን አለ። ተከታታይ እንትኖች ሲደምጥ የነበሩ ከዚህ በፊት እና ከዛ አንጻር እንደዚሁም ያንን ከህዝቡ ጋር ሆኖ የሌላ ነገር ሊያደርስ የሚችል አካል ለራሱ ፖለቲካዊ ጥቅም ምን ሊያደርግ እንደሚችል አይታወቅም እና ይሄ ነገር ከአቅሜ በላይ ነው። ያን ነገር ይዤ መቅረብ አልችልም፣ ኃላፊነት አልወስድም በማለቱ ነው ችሎቱ የተራዘመው እና የነሱ ጥያቄ በተዘዋዋሪ ችሎት ቀድም እንዳልኩት ነው፣ እዛ እንዲቀርብ ነው። ችሎቱን ለነሐሴ ሃያ አራት ሲቀጥር ታዲያ ምን ብሎ ወስኖ ነው የቀጠረው? እንዲያቀርብ ነው ፖሊስ ኮሎኔል ደመቀን ወይስ እዛው ሄዶ ሊሰየም ነው? እሱ እርግጠኛ አይደለውም፣ እዛ ሄዶ ሊሰየም ይሁን። እንዲያቀርብ ግን የመጨረሻ ቀጠሮ ነው የተባለው ጉዳይ የመጨረሻ ቀጠሮ ክሱን ለመስማት ማለት ነው? አዎ የመጨረሻ ቀጠሮ ነው የተባለው። ለመሆኑ ስንት ሰው ወጥቶ ነበረ የኮሎኔል ደመቀን ጉዳይ ለመከታተል? ቁጥሩ ይህን ያህል ማለት ይከብዳል። ግን በጣም ብዙ ቁጥር፣ እንደተለመደው ብዙ ቁጥር ሰው ወጥቶ እንደነበረ ነው። እና በነገርኩ በመከላከያችሁ ምክንያት እንትን እንደሆነ የኮሎኔል ደመቀ በቀጠሮ መሰረት ለሁለተኛ ጊዜ ፍርድ ቤት አለመቅረብ ምክንያቱ ምንድን ነው? የክልሉ ጸጥታና ሰሞኑን ይስተዋላል የሚባለው የተጠናከረ የጸጥታ ጥበቃ እንቅስቃሴ ምንድን ነው? ከትናንት በስቲያ አርብ አግኝቼ ያነጋገርኳቸው የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ዝርዝር የቴክኒክ ጉዳዮች የፍርድ ቤቶችና የጦሩ ናቸው ብለውኛል። በእኛ በኩል ያው እንደሚታወቀው ይህ ጉዳይ በፍርድ ቤቶች የተያዘ ነው። በእኛ በኩል የምናውቀው ማንኛውም በሕግ የተጠረጠረ አካል እና የተፈለገ በሕግ ጥላ ስር የዋለ አካል ፍርድ ቤቶች በአሰራራቸው እና በደንባቸው በህጉ መሰረት እንደሚይዙትና ህገ መንግስታዊ አካሄዱን ህጋዊ አካሄዱን ጠብቆ እንደሚሄድ ነው የምናውቀው። ከዛ ውጭ ግን በህግ የተያዘው ጉዳይ የየዕለቱንና የየሳምንቱን ውሎ እና ለምን እንዴት የሚሉትን ነጥቦች ፍርድ ቤቶች አሰራራቸውን እና የችሎት ደንባቸውን ጠብቀው የሚፈጽሙት የሚወስኑት እና ቢጠየቁም ማብራሪያ የሚሰጡበት ጉዳይ ነው እና በእኛ ደረጃ ይሄን ጉዳይ የምናየው በህገ መንግስቱ ጥላ ስር በህገ መንግስቱ አሰራር እና ደንብ መሰረት በህግ አሰራር ደንብ መሰረት ለመሰራት በሚያመች የህግ ጥላ ስር መኖራቸውን ነው የምናውቀው እና ዝርዝር ቴክኒካዊ ጉዳዮች የፍርድ ቤቶች ስራ ስለሚሆን እና በእኛም ደረጃ እያንዳንዱን ጉዳይ በዚህ ደረጃ ተንትኖ መግለጽና መግባት የፍርድ ቤቶችን ነጻነትም የሚጋፋ ስለሆነ በኛ ደረጃ ጠቅላላውን ጉዳይ ነው የምናውቀው እና ቴክኒካዊ ጉዳዮች የፍርድ ቤቶች ናቸው የሚሆኑት። ጎንደር ላይ ከትናንትና ወዲያ ጀምሮ ዛሬም በጣም ከፍተኛ የሆነ የጸጥታ ጥበቃ ኃይል መሰማራቱ እየተሰማ ነው። እንደውም አንዳንድ ፓትሮል ደረጃ የሚንቀሳቀሱ ተሽከርካሪዎች ከባድ መሳሪያ ጠምደው ከተማ ውስጥ ይንቀሳቀሳሉ ይባላል። እንግዲህ የመከላከያ ኃይል ስምሪት በአጠቃላይ ሲወሰድ ቀድሞ የነበረበት ነው፣ በክልላችን በአጠቃላይ ሲወሰድ ማለት ነው። ይሄ በመጠኑ የሚሆን በአይነቱ የጸጥታው መዋቅር የመከላከያ ሰራዊታችን በራሱ ሁኔታ ገምግሞ ከቦታ ቦታ በመንቀሳቀስ ዝርዝር ሁኔታዎችን የሚፈጽምበት የኅብረተሰቡን እና የአገሪቱን ሰላም የሚያረጋግጥበት ሁኔታ ነው ያለው። ይሄ እንደተጠበቀ ሆኖ አሁን ባለው አጠቃላይ ሁኔታ ሲወሰድ በክልላችን በአይነትም በመጠንም ቀደም ካለው ሁኔታ ልዩነት ያለው የሰራዊት እንቅስቃሴ የለም። ቀድሞውንም ቢሆን ጎንደርና አካባቢው እዛውም አካባቢ የመከላከያ ኃይላችን ካምፕ አለ። ይሄ አካባቢም በሌሎች አካባቢዎችም የሰራዊቱ እንቅስቃሴ መሰረት የሚያደርገው የሰራዊቱን አመራር ግምገማ አጠቃላይ ክልላዊና ሀገራዊ ሁኔታ እንቅስቃሴና በዛ ግምገማ ላይ የተመሰረተ ውሳኔ ነው የሚሆነው። እኛ ግን በጥቅሉ የምናውቀው በክልላችን ሰራዊት የሚንቀሳቀስባቸው አካባቢዎች በመጠንም ይሁን በአይነትም ከወትሮ በተለየ ሁኔታ የለም። ከዛ ውጭ ግን በሰራዊቱ ቴክኒካዊ ግምገማ ምናልባትም በኛ የፖለቲካ አመራሮች ሳይሆን በወታደራዊ መስክ በተሰማሩ አመራሮች ትንታኔና ምላሽ የሚሰጠው ሆኖ በየአካባቢ ያለውን ሁኔታ ያገናዘበ እንቅስቃሴ እንደሚኖር ነው የሚገባን። በኛ በኩል ልዩ ሁኔታ ግን አለ ተብሎ የሚወሰድ አይደለም። ይሄ በዝርዝሩ ከሰራዊቱ ከዚህ ቦታ በዚህ ሰዓት ተነስቶ ወደዚህ ተንቀሳቀሰ፣ ይሄ ለምን ይሆን የሚለው ዝርዝር ጉዳይ መሰጠት ያለበት በወታደራዊ መዋቅሩ አመራር ነው የሚሆነው። ይሄም ከወታደራዊ መዋቅሩ አኳያ ሲወሰድ ቴክኒካዊ ጉዳይ ነው የሚሆነው እና በእኛ ሁኔታ ግን የተለየ ሁኔታ የለም ግን ሰራዊቱ ዛሬ በአንዱ አካባቢ ሰፋ ባለ ሁኔታ ሊንቀሳቀስ ይችላል፣ ነገ ደግሞ በሌላ ቦታ። ይሄ ክልላዊና ሀገራዊ ሁኔታዎችን በመገምገም የሚፈጸም ነው የሚሆነው ማለት ነው እና የተለየ ሁኔታ አለ ብሎ መውሰድ አይቻልም፣ ከመጠንም ከአይነትም አኳያ ማለት ነው። በአጠቃላይ ክልላዊና ሀገራዊ ሁኔታውን ስንመዝ ነው። የክልሉን ሰላም ሳስመልክቶ በአጠቃላይ የሚታይ ሁኔታ አለ፣ በጎንደር የሚኑ በሌላ አካባቢዎች፣ በተለይ ዛሬ እንግዲህ ምንድን ነው በአጠቃላይ በክልላችን ያለው ሁኔታ አሁን በክልሉ በሁሉም አካባቢዎች ቀደም ብለው የተነሱ ብጥብጦች ያስከተሏቸውን ጉዳቶች በመመልከት የሚበዛው ግጭቶች የተከሰቱባቸው አካባቢዎች እና ጉዳት የደረሰባቸው አካባቢዎች እዛው የሰሜን ጎንደርን እና የጎንደርን አካባቢውን ጨምሮ ያሉ ወረዳዎች ላይ ህብረተሰቡ ጉዳት የደረሰባቸውን ሰዎች የመደገፍ በሂደቱ ደግሞ ዘረፋ ተካሂዶ ነበረና የተዘረፉ ንብረቶችን የመንግስትም የግለሰቦችም የማስመለስ ተጨባጭ እንቅስቃሴ ውስጥ ገብቷል። ህብረተሰ ማህበረሰቡ ራሱን እያደራጀ እነዚህን የመመለስ የመንግስት ተቋማትንም ቢሆን አንዳንዶቹ አካባቢዎች አልፎ አልፎ ጥቃት የደረሰባቸው በአቃጠል የተከሰተባቸው አሉ። ቢሮዎች እንደዚህ እነዚህንም ህብረተሰቡ ራሳችን እንሰራዋለን፣ ራሳችን እንገነባለን የሚል እንቅስቃሴ ውስጥ ገብተዋል። አሁን በተጨባጭ ህብረተሰቡ በአጠቃላይ ሲወሰድ መረጋጋቱ እያደገና እየተሻሻለ የመጣ ነው። ይሁን እንጂ ግን ይሄ መረጋጋት አንደኛ እንዳይቀጥል ቢቻል ቢቻል ደግሞ ወደ ባሰ ሁኔታ ሄዶ ግጭት የተከሰተባቸው አካባቢዎች ወደ ቀድሞ ግጭታቸው እንዲገቡ ግጭት ያልተከሰተባቸው አካባቢዎች ደግሞ ግጭቱ እንዲስፋፋና ክልሉ ወደ ማያባራ ቀውስ ውስጥ እንዲገባ ማህበራዊ ሚዲያውን በመጨመር በሌሎችም አግባቦች ጥሪዎች ሲተላለፉ፣ ቅስቀሳዎች ሲካሄዱ ሰላማዊውን ህብረተሰብ ተጽዕኖ የሚያሳድሩ ጉትጎታዎችና ማስፈራሪያዎች፣ ዛቻዎች እየተከሰቱ ህብረተሰቡ መንግስት ትግስቱን ስላበዛው ይሄንን ሁኔታ ሊቆጣጠር እንደሚገባና ና የህግ የበላይነትን የማስከበር ሚናውን እንዲጫወት ህብረተሰቡ በተለያዩ አግባቦች ለመንግስት እያሳሰበ ያለበት ሁኔታ ነውና፣ ከእለት እለት የመሻሻል ሁኔታ በክልላችን እየታየን ያለው አሁን አቶ በረከት ስምዖንና አቶ አዲሱ አበበ ባለፈው ሳምንት ውስጥ ከሀገር ሽማግሌዎች ጋር ተሰብስበው ለጥያቄዎቹ በአንድ ሳምንት መልስ እንሰጣለን ብለው እንደነበርና ዛሬ ሳምንቱ እንደሆነ ወይም ሰባተኛ ቀኑ እንደሆነ ምንም ምላሽ እንዳላገኙም የሚናገሩ አሉ። ና አንደኛ ለምንድን ነው የተባለው ቃል ያልተከበረው? ሁለተኛ መቼ ነው መልስ ያገኛሉ ተብሎ የሚታሰበው ከመንግስት ጥያቄዎች? እንግዲህ በሁሉም ጥያቄ በአንድ ምሽት አይመለስም። አንተም እንደምትገነዘበው የአጭር ጊዜ መካከለኛ ና የረጅም ጊዜ የሚወስዱ በህገ መንግስቱ ማዕቀፍ ውስጥ ምላሽ የሚሰጣቸው በከተማም አስተዳደር በዞንም በክልልም ደረጃ ምላሽ የሚሹ ጥያቄዎች ናቸው በህብረተሰቡ የተነሱት። ስለዚህ እነዚህ በህብረተሰቡ እንደየደረጃው ምላሽ የሚሹ ጥያቄዎች አንደኛ እንደ ክብደታቸው፣ ሁለተኛ እንደሚወስዱት ጊዜ፣ በጀት የሚጠይቁ ከሆነም እንደ በጀት አግባባቸው ምላሽ የሚያገኙ ናቸው። ስለዚህ መቼ ነው የትኛው ጥያቄ መልስ የሚያገኘው የሚለውን እርግጠኛ ሆኖ መናገር የሚቻለው ማንኛውም ጥያቄ መንግስትና ህዝቡ ተደማምጦ ተነጋግሮ ተመካክሮ መፍታት እንደሚችል ምላሽ መስጠት እንደሚችል ይሄ ደግሞ እንዲሆን የመጀመሪያው ጉዳይ ሰላምና መረጋጋትን ማረጋገጥ፣ ብጥብጥን ማስወገድ፣ ሁከትን ማስወገድ ነው። ይሄ በሆነበት ሁኔታ ችግሮች ይፈታሉ። መቼ የትኛው ችግር ይፈታል የሚለው ግን በክልሉና በሀገር ደረጃ በመንግስት ደረጃ ተመክሮበት እንደየሚወስደው ጊዜ የሚፈታ ነው እና አሁን በዚህ ደረጃ እያንዳንዱን ጥያቄ በዚህ ቀን ይሄን፣ በዚህ ቀን ይሄንን እንፈታለን ብለን ማስቀመጥ ህብረተሰቡን ማታለልንም ነው የሚሆነው። ስለዚህ በእነሱም ውይይት ባልኖርም እንኳን በዚህ ማዕቀፍ ውስጥ ውይይታቸውን እንደሚመራ በማመን እንደየ ጊዜ ርዝማኔያቸው ጥያቄዎቹ ግን ከህብረተሰቡ ጋር በመሆን ምላሽ የሚሰጣቸው ጥያቄዎች ምላሻቸውን ያገኛሉ እና መቼ ነው ጥያቄዎቹ የሚመለሰው ለሚለው፣ እንደየ አግባባቸው በጊዜ ርዝማኔና እጥረት የሚወሰኑ ይሆናሉ ማለት ነው። ላልተመለሱ ጥያቄዎች እየተዘጋጀ ያለው ምንድን ነው? አደባባይ እየወጡ ድምፃቸውን የሚያሰሙ ኢትዮጵያውያን የሚያካሂዷቸው ሰልፎች እገሌ የሚባል ባለቤት የሌላቸው መሆኑን መንግስትም ተቃዋሚዎችም ሲናገሩ ይሰማል። ተቃዋሚዎቹ ባለቤቱ ህዝቡ ራሱ ነው ሲሉ፣ የመንግስቱ ባለሥልጣናት ጸረ ሰላምና የሁከት የሚላቸውን ኃይሎች በተደጋጋሚ ይከሳል። ለመሆኑ ባለቤት አልባ ንቅናቄ ምንድን ነው? ለሰልፎችና ለስብሰባዎች ዕውቅና መስጠትና አለመስጠት መፍቀድና መከልከል ከሚባሉ አገላለጾች በምን ይለያል? እዚህም እዚያም እየገነፈሉ ለሚወጡ ጥያቄዎች የመንግሥቱ ድርሻና ምላሽ፣ የተቃዋሚዎችስ ቦታ መጠን፣ ስፋትና ጥበት እስከምን ድረስ ነው? የኢትዮጵያ የመንግሥት ባለሥልጣናት፣ ተቃዋሚዎችና ሕዝብ የሚገዙበትን ሕገ መንግሥት ምን ያህል ያውቁታል? ያከብሩታል? ለመሆኑ ኢትዮጵያ ዛሬ ምን ላይ ትገኛለች? መጪ ዕጣዋስ ምንድን ነው? ሁሉንም ወገኖች አካተን ውይይታችን ይቀጥላል። በሌላ በኩል ግን ከትናንት በስቲያ ዓርብ አዲስ አበባ ላይ በተካሄደ የዓለም አቀፍ የሰብአዊነት ቀን ስብሰባ ላይ የተገኙት የዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር የኢትዮጵያ ቢሮ ዳይሬክተር ሌስሊ ሪድ ባደረጉት ንግግር ማንም ሰው ሐሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ብለዋል። በኢትዮጵያ የአሜሪካ አምባሳደርን ፓትሪሽያ ሐስላክን ሰላምታ አቅርበው የተናገሩት ሪድ መንግሥትና አደባባይ የሚወጡ ሰልፈኞች ለመነጋገር ሰላማዊ መንገድ እንዲፈልጉ እንዲደማመጡ ማሳስበዋል። በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉት ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሀሳቡን ወይም ሀሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም። ትናንት ቅዳሜ ጎንደር ላይ አንድ ወጣት በፀጥታ ኃይሎች መገደሉ ተዘግቧል። ቤተሰቦቹ ነጭ ቲሸርት ስለለበሰ ነው ሲሉ ሁኔታው እንደሚጣራ የተናገሩት የክልሉ መንግስት ቃል አቀባይ ግን ልብስ አያስገድልም፣ አብሮ ያለ የሁከት መልእክት ግን ሊኖር ይችላል ብለዋል። ግን ቢሆንስ? ከባልደረባ የጽዮን ግርማ ለአቶ ንጉሡ የተከተለ ጥያቄ ነበር። በምንም እንቅስቃሴዎች ውስጥ ቢሳተፉ የታጠቀ ኃይል ፖሊስ፣ ሕግ ያለበት ሀገር ከሆነ ይሄ ወጣት መያዝ አይቻልም ወይ? እንቅስቃሴ ውስጥ ሲሳተፍ መግደሉ ለምንድን ነው አስፈላጊ ሆነው? ሀገሩ ሕግ ያለበት አይደለም ወይ እላሽ። ያው ሕግ ስላለ ነው። መንግስትና ህብረተሰቡ የአካባቢውን ሰላም እንዲያስጠብቅ ህዝቡም እየጠየቀ ያለው መንግስትም ደግሞ ደጋግሞ ለህብረተሰቡ እያሳሰበ ያለው ነገር ግን በተለያዩ ጊዜያትና በአሁንም ሰዓት እየተደረገ ያለው መንግስት ህግ የማስከበር አቅሙን እና ኃላፊነቱን እንዳይወጣ የተለያዩ ወጣቱን ወጣቱንና መንግስትን ህብረተሰቡንና መንግስትን ለማጋጨት የሚደረጉ እንቅስቃሴዎች አሉ እና በሂደቱ ግን የተፈጠረው ክስተት እጅግ አሳዛኝ ሆኖ በምንም መስፈር ሰው በለበሰው ልብስ ወደ ግጭት እንደማያመራና ይህም ጉዳይ እንዳላመራ ነገር ግን ደግሞ በዕለቱ ግርግር ለመፍጠር ግጭት ለመፍጠር የተደረጉ ጥረቶች የነበሩ መሆኑን ከግምት ውስጥ አስገብተን ይሄ ዛሬ ህይወቱ ያለፈው ወጣት ወደ ህይወት ማለት ያደረሰው ጉዳይ ግን ምንድን ነበር እንዴት ነበር የሚለው ነገር እየተገመገመ ነው ጉዳዩ ግን በፍጹም ከለበሰው ልብስ ጋር የማይገናኝ ግን እንቅስቃሴ እንደነበረ የጸጥታ መዋቅሩን የሚፈታተኑ እንቅስቃሴዎች እንደነበሩ ነው እና ህግ በማስከበር ሂደት የተፈጠረ ግጭት ነው ይሄ ግጭት የወለደው ጉዳት ነው ይሄ እንዲወገድ ነው መንግስት እየወተወተና እያስጠነቀቀ ያለው እንደዚህ አይነት አሳዛኝ ክስተቶች እንዳይከሰቱ ነው ዝርዝር ጉዳዩም ግን የእያንዳንዱን ጉዳይ ወደፊት በደንብ ተጣርተው የሚገመገምና የሚገለጽ ይሆናል ማለት ነው። አዲስ አበባ ላይ ለዛሬ እሁድ ነሐሴ አስራ አምስት ሰልፍ እንዲካሄድ ሰሞኑን ጥሪዎችና ቅስቀሳዎች የነበሩ ሲሆን መንግስት በበኩሉ ሰው እንዳይወጣ ማስጠንቀቂያ ያስተላልፏል የተባለው ሰልፍም ሳይደረግ ቀርቷል። አንድ ጣዕመ ዜማን ጋብዛችሁ እዚህ ጋር ብርትኳኔ be madingua fork per toccar mia <susurra> Berto Ancinde men andishin i and ወደ ተከታዩ ዝግጅት እንሸጋገር። በኢትዮጵያ ጉዳይ ስጋት አዘል ውይይት ኢትዮጵያ አስከፊ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአደግ ከሥልጣን ወርዶ የሽግግር መንግሥት እንዲቋቋም የሚጠይቁ ወገኖች አሉ። ተፈጥሯል በሚሉት ቀውስ ተስማምተው የሽግግር መንግሥት መቋቋምን ሐሳብ ግን የሚነቅፉም አሉ። የሕወሓት የቀድሞ ታጋይ ዶክተር አረጋዊ በርሄ ከጄኔቭ። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ፣ የቀድሞው የፓርላማ አባላቱ ግርማ ሰይፉ ከአዲስ አበባ፣ እንዲሁም በትግርኛ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ በጉዳዩ ዙሪያ ያላቸውን ሐሳብ ለአሜሪካ ድምፅ አካፍለዋል። ሙሉ ውይይት ቀጥሎ ይቀርባል። አዘጋጇ ጽዮን ግርማ ነች። በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድ እና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋይ በርሄ ሰሞኑን ከሌሎች አስራ አምስት ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር። መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያደረጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው። የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ። ለሀያ አምስት ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት፣ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድ እና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው። ወራይና ወይም ጉዳያችን የተሰኘ የትግረኛ መጽሔት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም። ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው። የሆነ መንግስት አንድ ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄዝ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል፣ ነው መነጋገር ያለብን እንጂ ኢህደግ ይውረድ፣ ኢህደግ ይውረድ አለበት። ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ልም ለማድረግ ምናምን፣ እንደዛ ወደዛ የሚያስካሄድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ብሎ ማለት ይህ ስህተት ነው። ህዋት ኢህአዲግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው እርሱ ካልወረደ፣ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል። ማንም ሊያቋቋምለት አይችልም። የራሱ ስርዓት፣ የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ልሂቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አድርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ ሀያ አምስት ዓመት አይተነዋል። ስለዚህ አሁን የቀረው እና ወሳኝን የሚሆነው ራሱ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ በወኪሎቹ አማካይነት ልሂቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን፣ በየመን ያለው መዳከም እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም። በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ። ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው የማስበው ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግቦን ኖሮ በር ነበር እንደማለት ብዬ ነው መወስቶ በቃ እርግብ አይደለውም አልሆንምም አልበርምም ማለት ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትዩ እሺ ካለ አምባገነን አይደለም ማለት ነው አሁን አስብ የሶሪያውን መሬ ይሄ ሁሉ እልቂት እየተፈጠረ ያለው የሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶች የሚቆጠሩ ሰዎች ሕይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለ ማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት፣ የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችንም ማየት የሊቢያውን ልታይ ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት፣ ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው። ለዶክተር አረጋዊ በርሄ ኢህአዴግ መቶ በመቶ የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር። ሀቁ እሱ እንዳልሆነ ሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይህ መንግስት መቶ በመቶ ህዝቡ ደግፎናልና መቶ በመቶ የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው? መቶ በመቶ የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ መቶ በመቶ የሚባለው ድጋፍ የት አለ? እንኳንና መቶ በመቶ አንድ ከመቶም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል፣ የህወሀት መሪዎች ያካተተ ቢሆንም ከሌሎች ብሔሮች እና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው፣ ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ፣ የሚያሳክሙ፣ የደላቸው፣ ያለቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን እንግዲህ፣ አንመለስም፣ ልቀቁ፣ እራሳችን የመረጥነው ህዝብ ነው የምንመሰርተው ስልጣን ላይ የምናወጣው እያለ ነው ያለው። የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ፣ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል። የሀገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ ከኮራፕሽን የጸዱ እንዲሆኑ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንሽናላይዜሽን የዲሞክራሲክ ተቋሞች እንደዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአደግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም። ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው እንደዚህ ይደረግልን፣ እንደዚህ እየደረግል። ይሄ ኤክስትሪሚስት የሚያነሱት ለምሳሌ ባንዴራ ላይ ያለመቀበል ምናምን በጣም ጥቂቶች ናቸው። ደግሞ እነሱ መመታት ነው ያለባቸው፣ እንዲሸነፉ ነው ማድረግ ያለብን እንጂ ለእነሱ ተብሎ መንግስት አይወርድም። ምክንያቱም አሁን እኔ ለምሳሌ ፌዴራሊስት የሆነ አሳሰብ ነው። የሚቀበለው በዛ መልኩ ነው። ኢትዮጵያ ውስጥ መኖር የምችለው ይሄ ሌላው ብሄር እንትን አልቀበልም የሚል ሀይል ወደ መንግስት አይደለም ጥያቄ እንዲያነሳ እንኳን አልፈቅድም። በዚህ መልኩ ማለት ነው። ግን ያው እንግዲህ ምንም ማድረግ ስለማይቻል ነው እያነሳ ያለው። ስለዚህ ወደዛ የሚያስከሄድ ነገር የለም። የሽግግር መንግስት የምናምን የሚባል ያን ያህል እንትን ያለበት የለም። ቢኖርም ነው የምልሽ እንደዛ አይነት ችግር ካለም ፕሮሰሱ ነው ማስተካከል እንጂ ኢሚዲየት መጥቶ የሆነ ውጭውን አሁን ለምሳሌ ዶክተር አረጋዊ የሚያነሳው ከሌለችው ነው። እኔ በጣም አደንቀው ሰው ነው እሱ ካለኝ ታሪክ ትግል ውስጥ ምናምን የነበረበት። ግን አሁን እዛ ቁጭ ብሎ የሽግግር መንግስት አቋቁሞ መጥቶ ሊመራን ነው፣ ከዛ አሁን ባለው አመለካከት የኢትዮጵያ ህዝብ ሲቀብ ይቀበለዋል። ኢሚዲየት ከዛ ተነስቶ ከአሜሪካም ከስዊዘርላንድ፣ ወይም ከሆላንድ መጥቶ ቤተ መንግስት ሊገባ ነው የሚያስበው። በዛ መልኩ ዲሞክራቲይዝ ያደረገዋል ሂደቱ ካልተስተካከለ ኢሚዲየት መጥቶ የሽግግር መንግስት ተቋቁመው ዲሞክራሲያዊ ያደርገዋል። እንደዛ ነው ብለው የሚያነሱ እነሱ ምንድን ነው ጀስቲፊኬሽን ናቸው የሚያብራሩት የሚያመጡት ነገር ምንድን ነው? ሂሬን ዘር ያሉ ጥያቄ የሚያነሱ ተሰብስበው መንግስት ያቋቁማል ሽግግር መንግስት፣ በቃ ዲሞክራሲ ይመጣል ብለነ የሚያሱ በዛ ሙልክ ይሆናል። ምንም ለውጥ ሊኖረው አይችልም ሂደቱ ህዝብ ድርጅቶች፣ የምሁራን የወጣቶች መድረኮች ፈሮሞች ምናምን ይኖሩና በዚህ ሂደት ሁኔታውን ማመቻቸት ዜጎች የመሰላቸው እንዲናገሩ እንዲጽፉ እንዲደራጁ መንግስት ላይ ተጽዕኖ እንዲፈጥሩ የሂደት ህዝቡ ደግሞ መንግስት ላይ እምነት የሌለው እንደሆነ እየገለጸ እያመነ ከዛ ለማን እንዲመርጥ ኢህአዴግ የሚያወርድ ከሆነ ሌላ ከሱ የበለጠ ዲሞክራቲክ የሆነ ቫልዩ ሴቶች ያሉት ፓርቲ አመራርም በዛ በዛው ልክ ያሉበት እነማን እንደሚመጡ የሚያይበት የሚያውቅበት ስለዚህ ከኢህአዴግ ይሄ ይሻለኛል ብሎ የሚያምንበትና ወደ መንግስት ሲመጣም የሚቀበልበት የፈጠርን ስንሄድ ሂደቱ ማመቻቸት በዛ መልክ ኢህአዴግ የሚቀይር ከሆነ ሊቀይር ይችላል። በኋላ ከሆነ ከአምስት ዓመት በኋላ በዛ በፎርማል እንትኑ ማለት ነው ኢህአዴግ ነው የሚሻለኝ ካየኋቸው ሀይሎች ኢህአዴግ ነው የሚሻለኝ የሚለው ካለ ደግሞ ይላል። ግን ፕሮሰሱ አሁን ባለፉ ምርጫዎች ለምሳሌ ካሁን ሀንድረድ ፐርሰንት ያሸነፍበት ኢህአዴግ የነበረ ሂደት አይነት ከሆነ ዲሞክራቲክ አይደለም። ኢህአዴግ በብዙ መልኩ ለሱ በሚመች በሚመችው መልኩ ስለሚመራው ደስ እሱ ብቻ ነው አማራጭ ሆኖ የሚታይ። ስለዚህ ሌላ አማራጭ ስላላየ ኢህአዴግ ይመርጣል። እዙ ግን ሌላ አማራጭ እያየ ኢህአዴግ ነው የተሻለ ብሎ ከሆነ ሌጅትሜት ሊሆናል ኢህአዴግ ይቀጥላል። የቀድሞ የፓርላማ አባል አቶ ግርማ ሰይፉ የሽግግር መንግስት ማቋቋም የሚለውን ሀሳብ ምክንያት አስቀምጠው ቢቃወሙም የኢህአዴግ መንግስት ባለበት ሁኔታ የስርዓት ማስተካከያ ነው የሚያስፈልገው በሚለው የአቶ ጌታቸው አረጋዊ ሀሳብ ግን አይስማሙም። አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም አሁን ያለው ስርዓት። ስለዚህ ይህንን ስርዓት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብም ስህተት ነው የሚሆነው። ስህተት የሚሆነው እንዴት ነው? ራሱ የፈጠረውን ችግር ራሱ ጥሩ ነገር እሰራለሁ ብሎ የሰራውን ስህተት ራሱ ለማረም የሚችልበት የአስተሳሰብ ደረጃ ላይ የደረሱ አይደሉም። ምናልባትም ይሄ ተፈጥሯዊ ጭምር ነው። አንዳንድ ጊዜ አንዳንድ ነገሮችን አንቺ ስትሞክራቸው ከተሳሳት ሌላ ሰው ሊያየውና ሊያስተካክለው የሚችልበት ሁኔታ ይኖራል። እኔ የምለው ያለሁት ምንድን ነው? ይሄ አሁን የፈጠረውን ችግር ራሱ ኢህአዴግ ነው የሚፈታልኝ የሚል ከሆነ የኢትዮጵያ ህዝብ ለኢህአዴግ መልሶ ይስጠው ስልጣኑ። ግን ይህንን ስልጣኑን የኢትዮጵያ ህዝብ እንዲሰጠው ግን ያልተጭበረበረ ትክክለኛ የሆነ ምርጫ የሚካሄድበትን መድረክ መፍጠር አለበት። ነው መሆን ያለበት እያልኩ ያለሁት እንጂ ኢህአዴግማ ይሄንን እንትን ሊፈታ አይችልም። ሊፈታም ስለማይችል ነው በራሱ ሰዎች ተባብረው ይህን ችግር እንዴት እንፍታ የሚል የሽግግር ሀሳብ መኖር ያለበት። እኔ ያዋጣል ብዬ የማስበው የምመክረውም፣ አንደኛ የኢትዮጵያ ህዝብ ይሄ መንግስት አሁን የጀመረውን የተፈጠረውን ችግር መፍታት የሚያስችል ቁመና የሌለው መሆኑን ተረድቶ አሁን የጀመረውን ጫና አጠንክሮ መቀጠል አለበት። ጫናውን አጠንክሮ መቀጠል አለበት ሲባል በተቻለ መጠን የሰው ልጅ ሳይሞት ነው። እስካሁን ሰላማዊ ሰልፍ ወጡ ሰዎች ሰው ገድለዋል የሚባል አልሰማሁኝም። ሰው እየገደለ ያለው መንግስት ነው። መንግስት ከዚህ እንትኑ መታቀብ ይኖርበታል። ህዝቡ ግን ጥያቄውን ልክም ይሁን ልክም አይሁን የፈለገውን ከሰማይ በታች ሊጠየቁ የሚችሉ ነገሮችን በሙሉ ለመጠየቅ መብት ያለው መሆኑን አውቆ ይህንን ጥያቄዎቹን በተከታታይ በማቅረብ ጫና ማድረግ አለበት መንግስት ላይ። ተቃዋሚ ፓርቲዎች ደግሞ ራሳቸውን ማዘጋጀት አለባቸው። አሁን ይህንን ጥያቄ ስትጠይቂኝ ቴሌቪዥን ከመቀየሬ በፊት በቴሌቪዥን የሆነ ነገር እያየው ነበርና ቀልደኛ የሆኑ ፓርቲዎች አሉኝ ሀገር ውስጥ እነዚህ ቀልደኛ ፓርቲዎች አንድም አባል ሳይኖራቸው አባላቶቻችን ከዚህ እንዲታቀቡ እንሰራለን ይሉሻል። ምንም እኮ አባል የላቸውም። ስለዚህ ከእንደዚህ አይነት ፌዘኛ የፖለቲካ ጨዋታ ወጥተው የእውነት ለኢትዮጵያ ፖለቲካ ለውጥ ሊያመጡ የሚችሉ የፖለቲካ ፓርቲዎች የሚደራጁበት የፖለቲካ ምህዳር መፈጠር ይኖርበታል። እየተጠየቀ ያለው በጣም ከባድ ጥያቄ አይደለም። እየተጠየቀ ያለው ሕገ መንግስት ላይ የተቀመጡትን የዜጎችን የመደራጀት መብት እንዲያከብር፣ የንግግር ነፃነት እንዲያከብር፣ አላግባብ ያሰራቸውን ሰዎች በመፍታት የፖለቲካ ሜዳውን ለሁሉም እኩል የሆነ ማድረግ ይኖርበታል። ይህንን በሚያደርግበት ጊዜ ይቅርብህ ያለው መጥፎ መጥፎ ስራዎቹን ነው። ማፈንህን ተው፣ በደህንነት ዜጎችን ማሳለፍ ተው፣ ፓርቲ የሚደግፉ ሰዎችን በግብር ማስጨነቅ ተው። ትክክል ያልሆኑ በይፋ የምናውቃቸው ግን አላደረግኩም እያለ የሚክዳቸው ነገር ግን እያደረጋቸው ያሉትን ነገሮች ነው እንዲያቆም እየጠየቅ ነው ያለ ነው ልጆቻችንን አንድ ነገር ሲያጠፉ የምንመክረውን አይነት ምክር ነው አሁን መንግስትን እየመከርን ያለ ነው ምክንያቱም አሁን እያሳየ ያለው ጸባይ የልጅ የሆነ ስለመጣብን ማለት ነው። ስለዚህ የሚያጠፋቸውን ነገሮች እንዲያቆም ነው የሚጠበቅበት። ስለዚህ ሁሉም በዚሁ መስመር የምንሰራ ቢሆን መንግስትም ጫና ውስጥ ገብቶ ይህንን ነገር ለመቀበል ይገደዳል። ይህንን የማይቀበል ከሆነ ግን የግዱ ያኛውን ይቀበለዋል። በግድ መቀየር የሚባለውን ነገር ይቀበለዋል ብዬ ነው የማምነው። ዶክተር አረጋይ በርሄ በበኩላቸው የሽግግር መንግስት ማቋቋም የሚለውን ሀሳብ በሁለት የተለያየ ምክንያት ለማይቀበሉት አስተያየት ሰጪዎች እና የኢህአዴግ ስርዓትም ባለበት ሁኔታ መሻሻል ይችላል በሚለው ሀሳብ ላይ አስተያየት ይሰጣሉ። አንደኛ ነገር ህዝቡ በቃኝ የኢህአዴግ አገዛዝ ብሏል። መቼ ብትኝ፣ በሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት ለምሳሌ ብናይ፣ አንድ ሚሊዮን ህዝብ ሰልፍ ወጥቶ ነው በቃኝ ያለው። ከዛም ቀጥሎ እንግዲህ ሌላው እናሳጥረውና አሁን ያለው ሁኔታ ሙሉ የኢትዮጵያ ህዝብ በሙሉ ከዳር እስከ ዳር ተነሳሶ በቃኝ እያለ ነው። ለዚህም እየተጨፈጨፈ ነው ተደብድቦ ታስሮ በየቤቱ እንዲቆይ የተደረገበት ሁኔታ ነው ያለውን። ስለዚህ ይሄ መንግስት ይተካ ማለት የመላው የኢትዮጵያ ህዝብ ጥያቄ ነው። የህዝቡ ጥያቄ ስለሆነ መቀበል ያለብን ይመስለኛል። የሽግግር መንግስት እንዴት ነው የሚቋቋመው እነማን ናቸው የሚያቋቁሙት የሚል ጥያቄ ያስቸገራቸው ሰዎች ካሉ ደግሞ መልሱ ቀላል ነው። የሽግግር መንግስት እንዲያውም ከማን ነው መምጣት ያለበት? ለሀገሪቱ አሳቢ ከሆነ ከኢህአደግን መምጣት ነበረበት። የሽግግር መንግስት ይቋቋም ማለት ደግሞ ይህ የኢህአደግን ስልጣን ወርዶ ያኔ የሚፈጠረው ስብስብ የሚመራው ስርዓት ይፈጠራል ማለት ነው። ይሄ ማለት ደግሞ በዛ በሽግግር ወቅት ኢህአዴግም ከፈለገ ሊሳተፍ ይችላል። ግን አሁን እድሉን እያጠበበው ነው ለራሱ ለመሳተፍም እድሉንም እያጠበበው ነው። ሆኖም ግን አገሪቱ በሰላም እንድትሸጋገር ወደ ተረጋጋ ስርዓተ መንግስት እንድትገባ ቢሳተፍም እንደ አማራጭ ልናየው እንችላለን። አለዚያ ግን እነዚህ እስካሁን ሲታገሉ የቆዩ ኃይሎች መልክ ያለው ስብስብ ፈጥረው የሽግግር ጊዜያዊ ነው ማለት ነው፣ የመሸጋገሪያ መንግስት ሊፈጥሩ ይችላሉ። ይሄ ደግሞ ከየትም ሀገር ተሞክሮ ለን ሀብታም ተሞክሮ ስላለን ያንን ተሞክሮ ተግባር ላይ ማዋል የሚቻል ይመስለኛል። ውጭ ያሉ ሀይሎች ላይ ደግሞ አገሪቱ ውስጥ ለሚደረገው እንቅስቃሴ አስተዋጽኦ እያደረጉ ያሉ ሀይሎች ናቸው። እነዚህ ኃይሎች ሀገራቸው መግባት ስላልቻሉ መንግስት በሚፈጥረው ተጽዕኖ ምክንያት ውጭ እንዲኖሩ የተገደዱ ሀይሎች ናቸው እንጂ የሀገራቸው ሁኔታ የማይከታተሉ የማያውቁ ከህዝቡ ጋር ቀጥተኛ ግንኙነት የሌላቸው ሆነው እንዳልሆኑ ላረጋግጥ እወዳለሁ። ኢህአዴግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል። ከህዝብ ቀርቦለታል ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘለዓለም ኢህአዴግ እየጠየቁ መኖር ከሞኝነት ሊያስቆጥር የሚያስቆጥር ይመስለኛል። ወይም ደግሞ በሌላ አቅጣጫ ስናየው የኢህአዴግን እድሜ ለመቀጠል የሚደረግ ስራ ሊሆን ይችላል። ስለዚህ ይሄ መንግስት እራሱም እንዳመነበት በስብሰዋል። ሌሎች ሀገሮች እኮ የመንግስትን እድሜ ገድበው ህገ መንግስታቸው ላይ የሚያሰፍሩት ለምሳሌ አራት አመት ወይም ስምንት አመት ከዛ በላይ መሄድ የለበትም፣ ብለው ገደብ ሰርተው የሚሄድበት እኮ ያለ ምክንያት አይደለም። ምክንያቱም ስልጣን ላይ መቆየት ምን አይነት ተጽዕኖ እንደሚፈጥር ባለስልጣኖችን ምንኛ እንደሚያባልግ በደንብ ጠንቅቀው ስላወቁት ነው። ያደግ ደግሞ ሀያ አምስት አመት ነው ስልጣን ላይ ያለው። ስለዚህ ይሄ ራሱ ባመነበት የበሰበሰ መንግስት ይቀጥል ማለት ሌላ አባዜ ያለው ነገር ካልሆነ በስተቀር ለኢትዮጵያ ሕዝብ ይጠቅማል ብሎ ማሰቡ እና ሀገራችንን ሰላም ያመጣል ብሎ ማሰቡ ትክክል አይመስለኝም። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ። የሀገሮች ችግር ሁላችን እንደምናቅ እናቃለን ማለት ነው እና ለኦባማ ያሰላለፍነን ምልክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦሬዲ ምን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር የጠቀስን ምንድን ነው? ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የምትደገፍ ስለሆነ አሜሪካዎች ኃላፊነት አላቸው። ኢትዮጵያን ፕሮብለም ውስጥ እንዲገባ ችግር ውስጥ እንዲገባ ነገሮቹ ቁጥጥሮች ሳይሆን በፊት ያለን ፖሊሲ መለወጥ አለበት። ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ አንድ መቶ ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል። በተነሱ ጥያቄዎች ላይ አስተያየት የሰጡኝን አራቱንም እንግዶች እያመሰገንኩ በቀጣይም በሌሎች የሀገሪቱ ጉዳዮች ላይ ያላቸውን ሀሳብ ይዤ ለመመለስ ጥረት አድርጋለሁ። ጽዮን ግርማ ለአሜሪካ ድምጽ ሬዲዮ ጣቢያ ዋሽንግተን ዲሲ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ አስተያየቶቻችሁን አንሸራሽሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ በ6080 እና በ15580 ኪሎሄርትዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ኸርትስ ላይ ማለን። ጽዮን ግርማና ሰለሞን አባተንን በዚህ ምሽት አብረናችሁ ያለነው። ከመሰናበታችን በፊት ከባልደረባዬ ከሱራፌል ሽፈራው ከዲጄ ፋጥሱ ግብዣዎች አንድ ጣልል አድርገላችሁ ዘ ስክሪፕት ከሚጫወቱት ሆሎ ፌምን ነሆ Yeah, you can be, be the greatest. Be you can be the best. You can be the King Kong banging on your chest. You can beat the world. You can beat the war. You can talk to God, go banging on his door. You can throw your hands up. You can beat the clock. You can move a mountain. You can break rocks. You can be a master. Don't wait for luck. Dedicate yourself, and you can find yourself standing in the Hall of Fame. Yeah. At the world. አሁን የማጠቃለያ ዜና ይነበባል። በማዕከላዊ ሶማሊያ የፑንትላንድ ራስ ገዝ ክልል ከተማ ገልካዩ ነዋሪዎችና ባለሥልጣኖች ዛሬ ሁለት ፍንዳታዎች የከንቲባውና የሌሎች ባለሥልጣኖች ጽፈት ቤቶች ያሉበትን የመንግስት ህንፃ ኢላማ ማድረጋቸውን ገልጸዋል። የዩናይትድ ስቴትስ ጂምናስት ሳይመን ባይልስ በዛሬው የኦሊምፒክ ውድድር መዝጊያ ስነስርዓት ላይ የአሜሪካን ባንዲራ እንዲሸከም በአሜሪካ አትሌቶች ተመርጧል። በያዝነው ዓመት ውድድር አራት የወርቅ ሜዳሊያዎች እና አንድ ነሐስ ያገኘው ባይልስ ውሳኔውን ትልቅ ክብር በማለት በደስታ ተቀብሎታል። በዛሬው የመጨረሻው ኦሊምፒክ ውድድር የወንዶች ቅርጫት ኳስና የወንዶች ማራቶን ውድድር የሚገኙባቸው የአስራ ሁለት የወርቅ ሜዳሊያ ውድድሮች ይካሄዳሉ። ኬንያዊ ኤሉድ ኪፕቾጌ በወንዶች ማራቶን የወርቅ ሜዳሊያ አሸንፏል። የአሜሪካ ዋናተኛ ተወዳዳሪ ሪያን ሎይቴ በሬዲዮ ሪዮ ደ ጀኔሮ በንዚን ማደያ ላይ እሱና ሶስት ሌሎች የውድድር አባላት ጠመንጃ ተደቅኖብን ተዘርፈናል በማለት አጋኖ መናገሩን አምኖ ተቀብሎ ይቅርታ ጠይቋል። ሆኖም አልዋሸሁም ብሏል። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ እንዲሁም አቀናባሪዎቹ ስም እንሰናበታችኋለን። አብረናችሁ የቆየነው ጽዮን ግርማና ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።